ስፖርት ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። ኤርትራ ውስጥ ትናንት በተከናወነው የአስመራ ማራቶን ኤርትራዊው አትሌት ማህሪ ጸጋይ አንደኛ ሲወጣ ኢትዮጵያዊው አትሌት ታደሰ አሰፋ የሁለተኛ ደረጃን አግኝቷል። ፍሎረንስ ጣሊያን ውስጥ ኢትዮጵያዊው የጁጂትሱ ተፋላሚ አሸናፊ ሆኗል። በኔሽንስ ሊግ የፍጻሜ ፍልሚያ ፖርቹጋል ኔዘርላንድስን ድል አድርጋ ዋንጫውን አንስታለች። የዓለም እግር ኳስ የሴቶች ፉክክር ቀጥሎ ዛሬና ነገም ውድድሮች ይኖራሉ። የኢትዮጵያ እግር ኳስ ፌዴሬሽን በተቻለ መጠን መፍትሄ በመሻት ፕሪምየር ሊጉን በፍጥነት ለማስጀመር እየተንቀሳቀሰ መሆኑን ገልጧል። ከተጨማሪ ዘገባዎች ጋር አብራችሁ ቆዩም። የፖርቹጋል ብሔራዊ የእግር ኳስ ቡድን ትናንት የኔዘርላንድስ አቻውን አንድ ለዜሮ በሆነ ውጤት ድል በማድረግ የመጀመሪያውን ኔሽንስ ሊግ የተሰኘውን ውድድር ዋንጫ በማንሳቱ ፖርቹጋል በፈንጠዝያ አምሽታ ነግቶላታል። የ34 ዓመቱ አጥቂ ክርስቲያኖ ሮናልዶ ፖርቹጋል ስዊዘርላንድን 3 ለ1 በረታችበት የግማሽ ፍጻሜ ግጥሚያ ሄትሪክ በማስቆጠር ቡድኑን ለፍጻሜ ቢያደርስም የዋንጫውን ግብ በ60ኛው ደቂቃ ላይ ያስገኘው ግን ጎንዛሎ ጓጉዶዎች ነበር። ሄትሪክ ባስቆጠረበት ሶስት ግቦቹ የኔሽንስ ሊግ ከፍተኛ ግብ አግቢ በመሆኑ ግን ሮናልዶ ዋንጫውን አንስቷል። ኔሽንስ ሊግ ቀደም ሲል በፊፋ በኩል ይደረግ የነበረው ዓለም አቀፍ የወዳጅነት ጨዋታን ለመተካት ታስቦ የተዘጋጀ ውድድር ነው። ውድድሩ እንደ ጎርጎሪዮስ አቆጣጠር በ2018 የዓለም አቀፉ የእግር ኳስ ፌዴሬሽኖች ማኅበር በእንግሊዝኛ ምጻሩ ፊፋ የዓለም ዋንጫ እንደተጠናቀቀ በአራት ምድብ ድልድል ነበር የተጀመረው። የአውሮጳ 55 ሀገራት በአራት ምድብ ተከፍለው ወራጅና አዳጊ ቡድኖችን በማካተት እንዲሁም ተመሳሳይ ነጥብ ያላቸውን በቀጣይ ዓመት ውድድር በመለየት የሚከናወን ነው። ይህ ግጥሚያ ውስብስብ በመሆኑ ለመልመድ ጊዜ እንደሚወስድ በርካቶች ገልጧል። የየምድቦቹ አሸናፊዎች ለፍጻሜ ደርሰው ባደረጉት ፉክክር ፖርቹጋል ትናንት ድል ቀንቷታል። የዓለም ዋንጫ የአራት ጊዜያት አሸናፊው የጀርመን ቡድን በኔሽንስ ሊግ ውድድር በመጀመሪያው ዙር ከውድድር ውጪ መሆኑ በወቅቱ አነጋግሮ ነበር። ከአውሮጳ ሻምፒዮንስ ሊግ፣ ከአውሮጳ ሊግ በተጨማሪ የአውሮጳ ኔሽንስ ሊግ በየዓመቱ የሚከናወን ይሆናል። ከዚሁ ከእግር ኳስ ስፖርት ሳንወጣ ባለፈው ረቡዕ የታገደው የኢትዮጵያ ፕሪምየር ሊግ መቀጠል እንዳለበት የፌዴሬሽኑ ስራ አስፈጻሚዎች ትናንት ተወያይቷል። መቼና እንዴት ይቀጥል ለሚለው አቶ ባህሩ ጥላሁን የኢትዮጵያ እግር ኳስ ፌዴሬሽን የሕዝብ ግንኙነት ኃላፊ ጋር ደውለን ነበር። እንዲህ አብራራሉም። አመሰግናለሁ። የኢትዮጵያ ፕሪምየር ሊግ የመቀሌ ሰባ እንደርታ እና የኢትዮጵያ ቡና ጨዋታ የታገደበት ማንኛውም ምክንያት ኖርመሊ ከዚህ ከጸጥታ ጋር ተያይዞ የፌዴራል ፖሊስ የጸጥታ ስጋት እንዳለ በማሳወቁ ኖርማል ጨዋታው መጀመሪያ ላይ እንዲቋረጥ ምክንያት ሆኗል። ለሌላ ጊዜም ተዛውሯል። ከዛ በመቀጠል ደግሞ በሶሻል ሚዲያዎችም በተለያዩ አካላቶችም የሚነሱ ሀሳቦች፣ እንደዚህም ደግሞ እዛው ስታዲየም ውስጥ የነበረው ድባብ የጥሞና ጊዜ ማግኘት እጅግ በጣም አስፈላጊ ከመሆኑ ጋር ተያይዞ እንደዚሁም ደግሞ የፌዴራል ፖሊስ የጸጥታ ስጋት አለ ብሎ በማሳወቁ ይሄ የጸጥታ ስጋት መቼ ላይ ሊቀረፍ ይችላል የሚለውን ኮንፊርሜሽን እስከሚያገኝ ድረስ ይህ ውድድር ላልተወሰነ ጊዜ ሰስፔንድ ተደርጎ ነበረ። በቀጣይ ጊዜያቶች እንግዲህ ባሉት ቀናቶች አሁን ትናንትናም በነበረው የስራ አስፈጻሚ ስብሰባ ላይ ፕሪሚየር ሊጉ መቀጠል እንዳለበት መነጋገር ችሏል ስራ አስፈጻሚዎች። ስለዚህ እንዴት ነው ማድረግ መቻል ያለብን የሚለውን ደግሞ በቀጣይ በሚኖሩ ቀናቶች ላይ ጨዋታው በምን መንገድ ይቀጥላል የሚለውን የኢትዮጵያ እግር ኳስ ፌዴሬሽን የሊግ ኮሚቴ የሚያሳውቅ ይሆናል። ከሚመለከታቸው አካሎች ጸጥታውን ከሚከታተሉት አካላቶች ማረጋገጫ እንዳገኘ በጣም በአጭር ጊዜ ውስጥ ረዥም ጊዜ አይቆይም፣ በጣም በአጭር ጊዜ ውስጥ ውድድሩ የሚጨምር ይሆናል። የኢትዮጵያ እግር ኳስ ፌዴሬሽን ትናንት ከሰዓት ባካሄደው የስራ አስፈጻሚ ኮሚቴ ስብሰባ ላይ የተወሰነ አለመግባባት እንደነበር የእግር ኳስ ስፖርት ጋዜጠኛ ኦምናት ታደለ ምንጮቹ እንደገለጡለት ነግሮናል። የጸጥታ አካላት በተለይ የፌዴራል ፖሊስና ብሔራዊ ደህንነት በኢትዮጵያ እግር ኳስ ውስጥ እያንዣበጉ ያሉትን የጸጥታ ስጋትን ጠቅሰው ፕሪሚየር ሊጉ ቢያንስ እንዲታገድ ፍላጎት እንዳላቸው ከዚህ ሲጠቅሱ ቆይተዋል። ኢትዮጵያ እግር ኳስ ፌዴሬሽንም እንግዲህ የእነሱን ምክርና ያሉትንም ሁኔታዎች ተመልክቶ ፕሪሚየር ሊጉን ላልተወሰነ ጊዜ ረቡ አግዷታል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ውይይት አድርጓል። በሳምንቱ መጨረሻ ላይ አሁንም ውይይቶች እንደሚኖሩ ተስፋ እናደርጋለን። ምንድን ነው እየተደረገ ያለው እንደው ችግሩን ለመፍታት ኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት راتي هاي جيراننا مثل <سؤال> فدانتو ابو عبد ፓሪስ አቅንተው ነበር ለፊት ኮንግረስ ሰባ እነሱ ከተመለሱ በኋላ ቅዳሜ ምሽት እሑድ ዕለት ከሰዓት ላይ ውይይት ተደርጎ ነበር የስራ አስፈጻሚ ኮሚቴ አባላት ውይይት ሆኖም ሁሉም የስራ አስፈጻሚ ኮሚቴ አባላት አልተገኙም በስራ አስፈጻሚ ኮሚቴ አባላት መካከልም የተወሰኑ የሀሳብ ልዩነቶችና ግጭቶች እንዳሉ እየተነገረም ይገኛል ፕሬዚደንቱ እንግዲህ ራሳቸው ጉዳዩን ለመፍታት እንደሚጥሩ ተናግረው ስብሰባው ብዙም ሳይቆይ ነው ጥቂት ደቂቃዎችን ብቻ ፈጅቶ ሊቋጭ የቻለው ምንጮቻችን እንደነገሩ ከሆነ ማለት ነው የኢትዮጵያ ሪኳስ ፌዴሬሽን የሊግ ኮሚቴ ዛሬ ከሰዓት ላይ ስብሰባውን አድርገው ነበር። በስብሰባውም ኮሎኔል የላወል ነበር ስብሰባውም የመሩት ሊግ ኮሚቴው ሰብሳቢ። በውይይታቸውም እንግዲህ ኢትዮጵያ ፕሪሚየር ሊግ በቀጣዮቹ ጥቂት ቀናት የሚጀመርበትን ሁኔታ ላይ መግባባት ላይ እንደደረሱ ምንጮቻችን ገልጸውልናል። በምን መልኩ ፕሪሚየር ሊግ ከዚህ በኋላ ይቀጥላል የሚለው ላይ ግን ምንም አይነት ሀሳብ አልተሰጠም። እንግዲህ አንዳች መፍትሄ ይመጣል ብለን ተስፋ እናደርጋለን። የእግር ኳስ ስፖርት ጋዜጠኛ ኦምና ታደለ ለሰጠ ማብራሪያ በዶችቬሌ የስፖርት ክፍል ስም አድማጮች ስም ከልብ አመሰግናለሁ።

እኔም አመሰግናለሁ ማለት ከኢትዮጵያ እግር ኳስ ወደ ዓለም ዋንጫ በግረሊና አብረን እናቅናም ባለፈው አርብ ፈረንሳይ ውስጥ ስለተጀመረው የሴቶች የዓለም የእግር ኳስ ዋንጫ ውድድሩ የሚካሄድባት ፈረንሳይ ጋዜጦች ምን አሉ? የፈረንሳይ ወኪላችን ሃይማኖት ጥሩነህ የተወሰኑትን ጋዜጦች እንዲህ ቃኝታለች። የፈረንሳይ የተለያዩ መገናኛ ብዙሃን የዓለም ዋንጫው ከተጀመረ ወዲህ በየርሶቻቸው ይሄን የዓለም ዋንጫ ሽፋን ሰጥተው እየዘገቡ ነው የሚገኙት። በተለየ በስፖርት ሽፋኑ የሚታወቀው ለኪፕ የተባለው የፈረንሳይ ጋዜጣ ካስነበበው ውስጥ የፈረንሳይ ብሔራዊ ቡድን ተወዳጅነትና ተቀባይነት እየጨመረ መምጣቱን ለንባብ አብቅቷል። ሌላው ደግሞ ለፊጋሮ የተሰኘው የፈረንሳይ ጋዜጣ ምንም እንኳን የስፖርት ጋዜጣ ባይሆንም በውስጥ ገጹ ለንባብ ያበቃው ርዕስ ላይ የፈረንሳይ ብሔራዊ ቡድን ለመጀመሪያ ጊዜ በዓለም ዋንጫው መክፈቻ ያደረገው ጨዋታ አስር ሚሊዮን ተመልካች የተመለከተው ጨዋታ በመሆን በቴሌቪዥን በቀጥታ ስርጭት ይሄም አዲስ ሪከርድ ሆኖ መመዝገቡን አስነብቧል። ሌላው ጋዜጣ እንዲሁም ደግሞ ለሞንድ የተባለው ጋዜጣ በበኩሉ ከአስነበበው ውስጥ በዛሬው ምሽት የካናዳ ብሔራዊ ቡድን ከካሜሮን ጋር የሚያደርጉትን ጨዋታ በተመለከተ ቅድመ የጨዋታውን እይታ በተመለከተ ባደረገው ዳሰሳ ካሜሮን ምናልባትም በሁለት ሺህ አስራ አምስት ከተደረገው የዓለም ዋንጫ ላይ ያሳየችውን ብቃት ልትደግም ትችላለች ተብሎ እንደሚጠበቅ ነው ያስነበበው። የጀርመን ብሔራዊ ቡድንም በተመለከተ በፈረንሳይ ጋዜጦች ላይ የተዳሰሰው የጀርመን ብሔራዊ ቡድን በቀደምነት አድርጎት ከነበረው ጨዋታ አንጻር ይጠበቅበት የነበረውን የጨዋታ ብቃት አለማሳየቱን ነው የገለጹት። ሆኖም ግን ከቻይና ብሔራዊ ቡድን ጋር ባደረገው ውጤት አሸንፎ ሶስት ነጥብ መያዙ ወደ ቀጣዩ ዙር ለማለፍ ትልቅ አስተዋጽኦ የሚያደርግ ውጤት ማግኘቱን ነው የፈረንሳይ መገናኛ ብዙኃን የጀርመን ብሔራዊ ቡድን በተመለከተ የዘገቡት። በሴቶች የዓለም ዋንጫ 24 ቡድኖች በስድስት ምድቦች ተደልድለው ይገኛሉ። ካሜሮን፣ ኔዘርላንድ፣ ካናዳ ና ኒውዚላንድ በሚገኙበት ምድብ አምስት ላይ ነው የምትገኘው። ከአፍሪቃ ናይጄሪያ፣ ደቡብ አፍሪቃ ና ካሜሮን ተሳታፊ ናቸው። ናይጄሪያ አርብ ለት በኖርዌይ 3 ለ0 ስትሸነፍ፣ ደቡብ አፍሪቃ ቅዳሜ ለት በስፔን የ3 ለ1 ሽንፈት ገጥሟታል። ጁጂትሱ የትግል ስፖርት አትሌት ያሬድ ንጉሴ ትናንት ፍሎረንስ ጣሊያን ውስጥ ድል ተቀዳጅቷል። ያሬድ ከዚህ ቀደም ሞሮኮ ማራኬሽ ከተማ ቤንጉረር ውስጥ በተከናወነው ውድድር የወርቅ ሜዳሊያ ያስገኘ አትሌት ነው። ከፍሎረንስ ዛሬ ወደ አዲስ አበባ ከመብረሩ ቀደም ብለን በስልክ አነጋግረነዋል። በቅድሚያ እንኳን ደስ ያለ በማለት ስለ ውድድሩ እንዲነግረን ጠይቀነዋል። ከልብ አመሰግናለሁ። እንግዲህ የብራዚሊያን ጁጂትሱ የትግል ስፖርት ነው አንተ እንዳልከው ከጁዶ ጋር አንድ አይነት ተመሳሳይ የሆነ ስፖርት ነው እና ትላንትና ፍሎረንስ ከተማ ላይ በተካሄደው የጣሊያን ኦፕን ሻምፒዮና ላይ ለሁለተኛ ጊዜ የተካፈልኩት አምና ተካፍዬ ነበር እና ብርን ያመጣሁት። አሁን ደግሞ ወርቅ አምጥቻለሁ። እንግዲህ ከተለያዩ ዓለምና ሙሉ ጣሊያን ውስጥ ካሉ ብራዚሊያን ጁጁትሱ ማርሻል አርት የሚሰሩ ተማሪዎች ጋር የነበረን ውድድር ነው። አንድ ሺህ ሰባ አካባቢ ነው የሚገመጠው ተወዳዳሪ የነበረው። እንግዲህ ባለፈውም ማራኬሽ ቤንጉረር ሞሮኮ ውስጥ በተካሄደው ውድድር ከ191 አትሌቶች በተገኙበት ውድድር ላይ በአንተ የውድድር አይነት አሸናፊ ሆነ ነበር። ይሄ ሌላ ተጨማሪ ድል ነው ማለት ነው። ጅጅቱ መሰል የትግል ስፖርቱ ያሬድ፣ በመቀጠልስ ምንድን ነው የምንጠብቀው ከአንተ? የተለያዩ ወርልድ ሻምፒዮናዎች አሉ። የተለያዩ ሀገራችን ወክለን የምንሳተፋቸው ውድድሮች አሉ። እነዛን ውድድሮች ደግሞ ውጤት አምጥተን የበለጠ ስፖርቱን ማሳደግ ነው የሚፈልግ የአሬድ ንጉሴ ከፍሎረንስ ጣሊያን ተጨማሪ ድሎችን እንደምታመጣ ተስፋ እናደርጋለን። ለሰጠህን ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ኤርትራ ውስጥ ትናንት በተከናወነው የአስመራ ማራቶን ኤርትራዊው መሐሪ ጸጋይ በአንደኛነት አጠናቋል። በውድድሩ ኤርትራውያን፣ ኢትዮጵያውያን፣ ኬንያውያን፣ ኡጋንዳውያን፣ ደቡብ ሱዳናውያንና ና ታንዛኒያውያን ስድሳ አትሌቶች መሳተፋቸው ተገልጧል። አትሌት ማሐሪ ጸጋይ ሁለት ሰዓት ከ14 ደቂቃ ከ30 ሰከንድ ሮጡ በመግባት ነበር አሸናፊ ሆነው ከሶስት ደቂቃ ግድም በኋላ ማሐሪ ተከትሎ ኢትዮጵያዊው አትሌት ታደሰ አሰፋ ሁለተኛ ወጥቷል። አድማጮች፣ የስፖርት ጥንቅራችን በዚህ ይደመደማል። ማንተጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።